ከኤስቤስ አማርኛ ጋር ነዎት። ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎች፣ ነኸውም ሰባት አባላቱ ከኢትዮጵያ እንዲወጡ መታዘዛቸውን እንዳስደነገጠው የተባበሩት መንግሥታት ድርጅት አስታወቀ። የኒው ሳውዝ ዌልሷ ፕሪሚየር ግላዲስ በርጅክሊያን በንቅዘት ተጠርጥረው ስልጣናቸውን ለቀቁ። አውስትራሊያ የዓለም አቀፍ በረራዎችን እከፍታለሁ ማለቷን የቱሪዝም መሪዎችን በመልካም እንደሚቀበሉት አስታወቁ። የሚሉት የምሽቱ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር ከምሽቱ ዜና ጋር ማርታ ጸጋው ነኝ የተባበሩት መንግስታት ድርጅት ሰባት አባላቶቹ ከኢትዮጵያ እንዲወጡ ትዕዛዝ መውጣቱን አስደንግጦኛል ሲል አስታወቀ። በሰሜን ኢትዮጵያ በመቶ ሺዎች የሚቆጠሩ ሰዎች መንግስት በእርዳታ አገልግሎቶች ላይ እክል በመፍጠሩ ሳቢያ ለረሃብ ተጋልጠዋል ሲልም ገልጿል። በሰባ ሁለት ሰዓታት ከሀገር እንዲወጡ የተጠየቁት ሰባት ሰዎች በአገር ውስጥ ጉዳይ አልቃ ገብተዋል በሚል ነው። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋኒ ትሪምፕሌን የተባበሩት መንግስታት ድርጅት እየሰራው ያለው መልካም ስራ እንደሚቀጥልም ተስፋቸው መሆኑን ገልጸዋል። ሁሉም የሰብአዊ አገልግሎት ተግባራት የሚመሩት መሰረታዊ በሆኑ የሰብአዊነት፣ ኢአድልዋዊነት፣ ገለልተኝነትና ነጻ በሚሉት መርሆች ነው። የተባበሩት መንግስታት ድርጅት በኢትዮጵያ ህይወት አድን የሆኑ እርዳታዎችን እያደረሰ ሲሆን ይኸውም ምግብ፣ መድኃኒት፣ ውሃና የንጽህና መጠበቂያ አቅርቦቶችን ያካትታል ብለዋል። የኒው ሳውዝ ዌልስ ፕሪምየር ግላድሊስ በርጅክሊያን ከስልጣናቸው ከተባረሩት የፓርላማ አባል ዳርል ማጓየር ጋር በተያያዘ የንቅዘት ክስ ሳቢያ ስልጣናቸውን እንደሚለቁ አስታወቁም። ሚስ በርጅክሊያን የዋጋ ዋጋ የፓርላማ አባል ከነበሩት ጋር የድብቅ የግል ግንኙነት የነበራቸው ሲሆን ግለሰቡም የመንግስት ቢሮውንና የፓርላማ ሀብትን የግል ሀብትን ለማካበት ተጠቅመዋል በሚል መባረራቸው ይታወሳል። ንቅዘትን በገለልተኛ መልኩ የሚመረምረው ኮሚሽን ሚስ በርጅክሊያን የኅብረተሰብን አመኔታ ወደ ጎን በመተው ለሚስተር ማጓየር ማስመረጫ ገንዘብ መድበው መሆናቸውን፣ እንዲሁም ንቅዘት መኖሩን እያወቁ ሳያሳወቁ መቅረት አለመቅረታቸውን ለማረጋገጥ ስሚም ይቀመጣል። ይህ በእንዲህ እንዳለ ሚስ በርጅክሊያን ምንም አይነት ጥፋት እንዳልሰሩም ተናግረዋል። በዚህ ሰዓት ከቦታዬ መልቀቄ በፍላጎቴ የማደርገው አይደለም። ስራዬን ወዳለው፣ ማህበረሰቡን ማገልገል ወዳለው። ነገር ግን ዛሬ የወጣው መመሪያን ተከትሎ ስራዬ ላይ የሚያቆይ ምንም አማራጭ አልተሰጠኝም። ፕሪምየር ሆኖ መቀጠልም መንግስትም በአሁን ሰዓት ትኩረት እየሰጠበት ያለውን ፈታኝ ስራ ላይ አሉታዊ ተጽዕኖን ይፈጥራል። በዚህ በወረሽኝ ወቅት መንግስት ለሚሰራው ስራ አደናቃፊ መሆን አልፈልግም። ይህም የማህበረሰባችን ደህንነት ነውና ይህ ሁሌም ነበር፣ ወደፊትም የሚሆን ነው ብለዋል። በአውስትራሊያ ሙሉ ለሙሉ ክትባቱን የወሰዱ ሰዎች ቁጥር 80 በመቶ ከደረሰ ዓለም አቀፍ በረራዎች በሚቀጥለው ወር እንደሚጀመር ተገለጸ። የቱሪዝም መሪዎችም ዜናውን በአዎንታ ተቀብለውታል። የፌዴራል መንግስት አውስትራሊያ እንዴት ድንበሮቿን እንደምትከፍት ማብራሪያ ይሰጣል ተብሎ ይጠበቃል። ተጓዦቹም ሙሉ በሙሉ የተከተቡ መሆን ይኖርባቸዋል። እንዲሁም በቤት ውስጥ ለሰባት ቀናት ራሳቸውን ለይተው ማቆየት ይጠበቅባቸዋልም ተብሏል። በዛሬው ዕለት ከጠቅላይ ሚኒስትሩና ማዕከላዊ መንግስት የተሰጠው ዜና በቱሪዝሙ ኢንዱስትሪ ላለፉት 18ት ወራት እስከ ሁለት ዓመት ድረስ ክፉኛ ለተዳከመው ለዘርፉ ባለሙያዎች የሚያነቃቃ ነው። ልክ ነው። በተማሪዎች እረፍት ጊዜ የሚደረግንም የሀገር ውስጥ በረራን አጥተናል። በአጠቃላይ 21 ቢሊዮን ዶላር ኪሳራ ገጥሞናል። ስለሆነ የዓለም አቀፍ በረራዎች እንደገና መጀመራቸው በጣም አስፈላጊ ናቸውም። ወደ ኮቪድ-19 ዜናዎች ስናመራ ቪክቶሪያ በዛሬው ዕለት 1143 ነዋሪዎቿ በኮሮና ቫይረስ መያዛቸው ታውቋል። ኒው ሳውዝ ወልስም 864 ነዋሪዎች በቫይረሱ የተጠቁ ሲሆን፣ 15 ሰዎች ህይወታቸውን አጥተዋል። በአውስትራሊያ ካፒታል ቴሪቶሪ 53 ነዋሪዎች በቫይረሱ የተያዙ ሲሆን የሁለት ሰዎችም ሕይወታቸውን አጥተዋል። እንዲሁም በኩዌንስላንድ ሁለት ሰዎች በቫይረሱ መያዛቸው ተጠቅሷል። ነገ ዕለት በአውስትራሊያ ዋና ዋና ከተሞች የሚኖረውን የአየር ትንበያ ስንመለከት ፐርስ ዝናባማ 20 ዲግሪ ሴንቲግሬድ፣ አደላይድ ወደ ከሰዓት ላይ ዝናብ ሊጥል ይችላል፣ 23 ዲግሪ ሴንቲግሬድ፣ ሜልበርን ዝናባማ 18፣ ሆባርት ዝናባማ 16፣ ካምብራ ዝናባማ 19፣ ሲድኒ ዝናብ ሊጠል ይችላል 23 ዲግሪ ሴንቲግሬድ፣ ኒውካስል ተመሳሳይ የአየር ጠባይ ይኖራል 23 ዲግሪ ሴንቲግሬድ፣ ብሪስበን ፀሐያማ 23፣ ዳርዊን ዝናብ ሊጠል ይችላል 32 ዲግሪ ሴንቲግሬድ። እንዲሁም በነገ ሁለት በመዲናችን በአዲስ አበባ ከፍተኛው 21፣ ዝቅተኛው 11 ዲግሪ ሴንቲግሬድ ይጠበቃል። በዚሁ ወደ ውጭ ምንዛሪ ዜና ስናልፍ አንድ የአሜሪካ ዶላር 45 ነጥብ 97 አንድ የአውስትራሊያ ዶላር 33 ነጥብ አንድ አራት እንዲሁም አንድ ሂሮ 53 ነጥብ ሁለት ሰባት የኢትዮጵያ ብር ተመንዝሯል። የምሽቱ ዜና በዚ አበቃ። የዚህ አይነት ታሪኮችን በተጨማሪ መድመጥ ይሻሉ በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ